በወቅታዊ የኢትዮጵያ ፖለቲካ ነክ ጉዳዮች ዙሪያ የተጀመረ ተከታታይ ክርክር የኢትዮጵያ መንግስት በሀገሪቱ የተለያዩ መስሪያ ቤቶች ውስጥ የተንሰራፋውን የሙስና አሰራር አስመልክቶ በምርመራ ደረስኩበት ያለውን ያጠናቀረበትን ዘገባ ይፋ ያደረገበትን ጨምሮ በተለያዩ ሰሞነኛ ጉዳዮች ላይ ያጠነጠነው ክርክር አድማጮችን በሚጋብዙ መጪውን ጊዜ በሚቃኙ ጭብጦች ይቋጫል። ተከራካሪዎች አቶ ማህሪ ዮሐንስ በመቀሌ ዩኒቨርሲቲ የፖለቲካ ሳይንስና ስትራቴጂያዊ ጥናቶች ትምህርት ክፍል መምህር የኢህአደግን ፖሊሲዎች በመ ከል አቶ ፈቃደ ሸዋቀና በዩናይትድ ስቴትስ የብሔራዊ ጤና ምርምር ተቋም በጥናት ላይ የተሰማሩ ናቸው። በኢትዮጵያ ጉዳዮች በመጻፍም ይታወቃሉ። አቶ ፈቃደ የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። የምሽቱም የሁለቱ ወገን እሰጣ ገባ የሐሳብ ፍሰቱን ለመከታተል ያስችል ዘንድ ሳምንት ለተነሳ አንድ ነጥብ የሰጡትን ምላሽ በማስታወስ ይጀምራል። አቶ መሐሪ በአገር ውስጥ እርሱ አሁን በገለጹ ሰላማዊ መንገድ የሚታገሉትም በውጭ ያሉትም ተቃዋሚዎች የሚያነሱት የተቃውሞ ድምፅ መሰማት የማይቻልበት ቦታ ደርሷል ኢህአዴግ ለተቃዋሚዎች መንቀሳቀስ የሚያስችል ቀድሞ የነበረውን የተቃውሞ ድምጽ መሰማት የሚችልበትን ዕድል እንኳን ጨርሶ ዘግቷል በአገር ውስጥ በሰላማዊ መንገድ መታገል የሞከሩ አልተሳካለንም እያሉ ነውና ተቃውሟቸውን በኃይል ለመግለጽ የመረጡት በዚህ ምክንያት ነው እያሉ ነው አዎ ተቃዋሚዎች ሁሉም ባይሆንም አሁንም ሁሉም በመፈረጅ አልፈልግም የራሳቸው ድክመት ማየት አልፈልጉም ለምሳ አይፈልጉም ለምሳሌ በዚህ ባለፈው ምርጫ ኢህአዴግ መቶ ከመቶ አምጥቶ ያው ወደ ፓርላማ ገብቷል ምንድን ነው ምክንያቱ ኢህአዴግ ራሱን በመንግስት ደረጃ ስላለ ስለ ጨቆነ ነው ወይ ዴሞክራሲ እንደዛ አይደለም ፓርቲዎቹ አምሳ ስድስት ፓርቲ እኮ ነው እየተወዳደረ ያለው በኢትዮጵያ የፖለቲካ ምህዳር ውስጥ አምሳ ስድስት ፓርቲ በተለያየ ለተለያየ በተለያየ አቅጣጫ የተለያየ አይዲዮሎጂ የተለያየ አስተሳሰብ ይዞ ሲወዳደር ወደ አንድ ከመምጣት ይልቅ ያው ራሱ መንግስትን ወይም በስልጣን ያለው ፓርቲን ከ ከ ከምንድን ነው የምትለው ይሄ ኮምፒት ከማድረግ ይልቅ ወደ እንትን ነው የገቡት። እርስ በርሳቸው ነው የሚፈካከሩት እዛ ድምፁን ደግሞ እዛ ነው ፈርሶ የሚቀረው። መልካም፣ ሌላ ጥያቄ ማንሳት የሚኖርብኝ አይመስለኝም። የቀደመውን ሀሳብ ሰምተዋል። አቶ ፈቃደ እርሶ ምን ይላሉ? አሁን አቶ ማህሪ ፋንስ ነው በደንብ ነው ተሰማው የነበረውና ሙሉ በሙሉ አሁን ወቀሳውንም ምኑንም የሚያደርጉት ተቃዋሚዎች ላይ ነው። ተቃዋሚዎች የጨዋታውን ህግ አይቀበሉም፣ ህገ መንግስቱን አይቀበሉም። ሀሳብን የመግለጽ መብት አላቸው። እውነቴን ነው፣ አንድም እንኳን በስህተት እንኳን አምልጧቸው ከመንግስት በኩል ያሉትን ችግሮች ከገዢ ፓርቲ በኩል ያሉትን ችግሮች ለማንሳት እንኳን አልሞከሩም። እዛ ሀገር ስላሉ ምናልባት ይፈሩ ይሆናል አይደ ነው፣ ግን ይህንን መታዘቤን ልንገራቸው ብዬ ነው። ኢትዮጵያ ውስጥ ህገ መንግስቱን የማያከብረው መንግስት ነው፣ ገዥውም ፓርቲ ነው። የፖለቲካ ጨዋታ ህጎች ይወጣሉ። ያንን ጨዋታ ህግ የሚያፈርሰውም መንግስትም ነው። ተቃዋሚዎች የሚወቀሱበት ነገር ቢኖርም እንኳን በአብዛኛው አንድ የዴሞክራሲያዊ የሆነ የፖለቲካ ከባቢ ኢንቫይሮንመንት እንዳይፈጠር ያደረገው ገዢው ፓርቲ ነው። ሙሉ ለሙሉ የመቆጣጠር በጣም ሄጂሞኒስቲክ የሆነ የጠቅላይ ገዥነት አይነት ባህሪ ያለው መንግስት ሁኔታ ባለበት፣ ተቃዋሚዎች በሚዋከቡበት ሁኔታ፣ መሪዎቻቸው በረባ ባረባው የሚታሰሩበት ሁኔታ አሁን ከምርጫው በፊት የነበረውን ሁኔታ አሁን የምርጫውም ውጤት ተቃዋሚዎች ተከፋፍሎት ነው እንጂ ድምፁን መቶ በመቶ ያገኘው ቀጥተኛና ዴሞክራሲያዊ ምርጫ ነው ሊሉን ነው የሞከሩት አቶ ማሃሪ በጣም ያሳዝን ነው። ቢካዝ ይሄ አለም ሁላችንም ህሊና ያለን ሰዎች ነን። ይህንን ታዝበናል። ለምን እንደሆነ ይህንን ከገዢው ፓርቲ ጀምሮ ሁላችንም የምናውቀው ነገር ነው። እዛ ሀገር ውስጥ ዴሞክራሲያዊ የሆነ የፖለቲካ ድባብ የለም። በሰላም መንገድ ችግርን መፍታት ሁላችንም የምንመርጠው ነገር ነው። እኔ እዛ ሀገር ውስጥ ለፖለቲካ ትግል አንድ ሰው እንዲሞት አልፈልግም። በግጭት መንገድ ችግሩን ለመፍታት ተማረው ወደዛ የሄዱ እየሄዱ ያሉ ሀይሎች የፖለቲካ ሁኔታው የፈጠረው ይመስለኛል እና በሰላማዊ መንገድ ችግሩን እንፍታ ማለት በጣም ጥሩ ነገር ነው ግን ያንን ለማለት ለዛ የሚሆን ነገር ማመቻቸትን በመንግስት በኩል ይጠይቃል። ምን አድርገ ነው? እና በእኔ ተርም እኔ በምለው መንገድ ግባ ነው ሰላማዊ መፍትሄ ማለት? ወይስ ሰጥቶ መቀበል፣ ዋስትና መስጠት፣ የአገሪቱን የፖለቲካ ሁኔታዎች መቀየር እና ዲሞክራሲያዊ ስር እንዲረግጥ በማድረግ ለሁላችንም የሚሆን ሁላችንም እኩል የምንሳተፍበት የፖለቲካ ድባብ መፍጠር ነው የሚያስፈልገው። ይሄ ምናልባትም ለመጨረሻው ጥያቄ የሚያንደረድረን ይመስለኛል። አቶ ፈቃደ ጀመር አድርገውታል። በሰላማዊ መንገድ ዲሞክራሲያዊ ስርዓት መገንባቱን አስፈላጊነት ሁለታችሁም ትስማማላችሁ። አሁን ባለውና ወይም ደግሞ በተደረጉት ሁኔታዎች ላይ ልዩነቶቻችሁ በእነሱ ነጥቦች ላይ ነውና በሰላማዊ መንገድ የሚደረግ የፖለቲካ እንቅስቃሴ ትርጉም እንዲኖረው የኢትዮጵያውያንን ሕይወት ማሻሻል እንዲችል በየበኩላችሁ ምን መሆን አለበት? መፍትሄ ይጠቁሙ። እስኪ አቶ ፈቃደ ጀምረውታልና፣ እርሶ ላስቀድም። የትኛው አማራጭ ትርጉም ሊኖረው ይችላል ይላሉ? ሰላም እንዲመጣ፣ ከድህነት ህብረተሰብ እንዲወጣ፣ ራስን በነጻነት የመግለጽ መብት እንዲያገኝ ምን አይነት መንገዶች ትርጉም ያለው ለውጥ ለማምጣት ይችላሉ? በአዎንታው የሚጠቁሟቸውን ሐሳቦች ይፈንጥቁ። አዎ እንዳልከው የሀገር ደሃ አገር ነው። ብዙ መለወጥ ያለበት ነገር እንዳለ ይሰማናል። ነገር ግን ግጭት የጦርነት መንገድ እስካለ ድረስ ወደ ባሰ ድህነት ውስጥ ነው የምንገባው ለዚህም አሁን ላለውም ድህነታችን ምንጩ ሀገራችን ላይ የነበረው የዚህ የግጭት አዙሪት ነው እና ግጭትን ማስወገድ እና ሰላማዊ የፖለቲካ ኤንቫይሮንመንት ድባብ መፍጠር በሀገሪቱ ላይ በጣም በጣም አስፈላጊ ነገር ነው ሲሪየስ የሆነ ፖሊሲ ማውጣት ይሄ በጣም አስፈላጊ ነገር ነው ለሰላም የሚሆን ዝም ብሎ ሰላም እፈልጋለሁ እና እኔ ባልኩ መንገድ ግባና ነው ሰላም በዚህ ሀገር ውስጥ የሚኖረው የሚል ነገር አይደለም ሰጥቶ መቀበል አሁን ሙሉ ለሙሉ በጣም የቁጥጥር በሽታ ያለበት አይነት መንግስት ሁሉን ነገር ከላይ እስከታች ካልተቆጣጠርኩ ሞች እገኛለሁ የሚል አይነት የመንግስት ስርዓት ባለበት ሁኔታ እንዲሁም አሁን የብሔረሰብን ችግር በመፍታት በታሪካችን ታይቶ በማይታወቅ ሁኔታ የአንድ ብሔር የቲፔልፍ የበላይነት ባለበት ሁኔታ እና ግልጽነት በሌለበት ሁኔታ ሀሳብን በነጻ መግለጽ እንደ ወንጀል በሚቆጠርበት ሁኔታ የሀገሪቱን ችግሮች ከግጭት በመለሰ ሰላማዊ መንገድ ለመፍታት ብዙ ችግሮች ይኖራሉ። የምኞት ነገር አይደለም። ሲሪየስ የሆነ ከባድ የሆነ ቆራጥ የሆነ ምርጫ መምረጥ እና መወሰንን ይጠይቃል። ሰላማዊ መፍትሄ፣ መልካም ሀሳቦቹ ሌሎች ሀሳቦችን የሚወልዱ ናቸው። ሌሎች ጥያቄዎችም አሉ። ከጊዜ አንጻር ግን ታት ስላለብን የመጨረሻውን እድል ለዛሬው ክርክር ለአቶ መሀሪ ልስጥ። አቶ መሀሪ መፍትሄ ይጠቅሙ። በውጭ ያሉትም ጭምር በተቃዋሚው ጎራ የተሰለፉ ተገፍተን ነው። ሌላ ምርጫዎች ሁሉ ጠፍቶ ነው ኃይልንም ይላሉ አንዳንድ ድርጅቶች ያነጋገር ናቸው። እነሱ ሁሉ የሚሳተፉበት አዎንታ የሆነ ለውጥ እንዲመጣ፣ በእርግጥ ኢህአዴግ ይሄ ሰላማዊ መፍትሄ ይበጃል፣ አገሪቱ አማራጭ ነው ካለ ምን በተጨባጭ ማድረግ አለበት? ያው የአቶ ፈቃድን እኔን ላይ እንትን ያደረጉት አስገርሞኛል። እኔ ጠግጅ አደለም እያወራ ያለት ተቃዋሚዎች አደለም እየወቀስ ያለሁት የራሳቸው ችግርም ማየት አልቻሉም። አሁንም የቲፒኤልኤፍ የበላይነት አለ፣ የአንድ ብሔር የበላይነት አለ። ይሄንን ከጥላቻ የመነጨ ካልሆነ መስተከር አይታየኝም። የቱ ጋር እንዳለ ለምንድን ነው ከጥላቻም የመነጨው? ይሄ መብራራት አለ። ትልቅ ክስ ነው። ለምንድን ነው ጥላቻም የሆነ ይሄንን መረጃ አቅርቦ ማስረዳት ከተቻለ ያ አይታየኝም። አሁን ግን ቲፒኤልኤፍ ገ- ገዥ ኢህአዴግ ነው ገዢ ፓርቲ ያለው ያው የፖለቲካ ሴት አፉን ያው እያዩት ነው በሀገር አቀፍ ደረጃ ያለው እና ዴት ለው ወደዛ ሊሄዱ እንደቻሉ ነው የግራ የገባኝ። ኤንዌይስ ወደ እንትኑ ልመጣ፣ መረጃ መስጠት እችላለሁ። ጥላቻ ምናምን የሚለውን ነገር በጣም ምጸየፈው ቃል ስለሆነ ለምንድን ነው አንድ ፓርቲ ላይ አንድ ብሔር ላይ ፎከስ የሚያደርጉት? አሁን ያለው የሀገሪቱ የስልጣን ክፍፍልም የመንግስት መዋቅርም እያዩት ፒኤንኤስ ብቻ የሚባሉ ለምንድን ነው ያንን። ስለሚገርመኝ ነው ከእርሶ ብቻ አይደለም ከብዙ ሰዎች የምሰማው የምናየው መረጃ የሚያሳየው ሲሪየስ የሆኑ የፖለቲካ ተቋማትን በሀገሪቱ ውስጥ የሚቆጣጠረው ቲፒኤልኤፍ መሆኑን ስለምናይ ነው። ይሄ መረጃ ነው። ይህንን ማስተባበል አንድ ነገር ነው። መልካም፣ ይሄ ምናልባትም ሌላ የክርክር መድረክ ይጠይቃል። ግራና ቀኝ ለተነሱት ሀሳቦች በጠበቀ መንፈስም ቢሆን እንድትፈነጥቁ ብቻ ነ እዛ ላይ ምንድን ነው ማለት የምፈልገው እኔ እቻ ሀገር አሁን ትራንዚሽን ላይ ነች። የኢኮኖሚ እድገት ጉዞ አለ፣ የተያዘው የዲሞክራሲ ግንባታ አለ። ይቀረዋል እኔ የተሟላ ዲሞክራሲ ገምታ በእኛ ሀገር ይቅርና በሌሎች ሀገሮችም ይቀረዋል። እኩል እድል የሚሰጥ ዲሞክራሲያዊ ሂደትና አሰራር ግን ብለው ያምናሉ። አለ ግን ብለው ያምናሉ። አዎ አዎ። ኮንሰንሰስ ስላልፈጠርን ህገ መንግስት ለመቀየር የሚፈልግ ህገ መንግስት መለወጥ የሚፈልግ ያለውን ስርዓት መለወጥ የሚፈልግ ጎራ እና ያለውን ስርዓት ደግሞ ማስቀጠል የሚፈልጉ ሁለት ኃይሎች ጫፍ ሆነው እየተጓተቱ ስለሆነ የገመድ ጉተታ ትግል ስለሆነ እንጂ ወደ መሀል መምጣት ከቻልን፣ አለ ህገ መንግስታዊ ሥርዓቱን ተከትለን ያሉትን አሰራሮች የፖለቲካ ምህዳሩን ተጠቅመን መታገል እንችላለን። ሊያታግል የሚችል ሁኔታ አለ ብዬ ነው የማምነው። ይሉቅን ስ ኮንሰንሰስ ነው ያልፈጠር ነው፣ መግባባት በአማርኛ እንዲሉ መግባባት አልፈጠርንም። አዎ ሀገራዊ መግባባት አልፈጠርንም። በህገ መንግስታችን ሀገራዊ መግባባት አልፈጠርንም። ሀገራችን እየተከተለችው ባለው የ ሀገር አንድነት ግንባታ መግባባት አልፈጠርንም። ሀገራችን ልትከተለው ስለሚገባው የፖለቲካ ኢኮኖሚ አስተሳሰብ ወይ ስትራቴጂና ፖሊሲ መግባባት አልፈጠርንም። ሌላ ሀገሮች እኮ መግባባት ፈጥረዋል። መልካም በእነኚህ አበይት በሚባሉ የአንድን አገር አቅጣጫ በሚወስኑ ጉዳዮች ዙሪያ አገራዊ መግባባት ከሌለ ለምን ያ መግባባት እንዲፈጠር አይሰራም? ለዚህስ የመሪው ድርሻ የማን ነው? እንደምልህ መሪው የመሪው ቦታ መጫወት ያለበት ያው ያልኩ ነው መንግስት በመንግስትነት ደረጃ ያለው ገዢው ፓርቲ ነው ቅድሚያ መጫወት የሚችለው ግን ደግሞ የዜሮ ድምር ውጤት ፖለቲካ ሲመጣ መንግስትም ኮምፕሮማይዝ የማያደርጋቸው ነገሮችም አብዛኛው የሀገራችን ህዝቦች የተቀበለው ህገ መንግስት አለ አብዛኛው የሀገራችን ህዝቦች የረኩበትና የተቀበሉት ህብረ ብሔራዊ የሀገር አንድነት የሀገር ግንባታ ወይ የአንድነት ግንባታ ሂደት አለ። ወደዚህ መምጣት ያልቻለው እኔ እንደሚመስለኝ ያንን የድሮው ስርዓት ሲያራምዱት የነበሩት ወይም ደግሞ ብዙሀነትና ልዩነት ናቸው የሚሄድን ስርዓት መቀበል የማይፈልጉ ሀይሎች ነው። ሌላ ገመድ ይዘው እየወጦር ያለ ብዙሀኑን የያዘው ፓርቲ ያህል እኮ በየትኛውም ሀገር ብትሄድ አሁን እየተከተለ ያለው ስርዓትና አሁን እያስቀጠለ ያለው ህገ መንግስታዊ ስርዓት ተቀባይነት አለው በአብዛኞቹ ብሄሮች፣ በአብዛኞቹ ሀይማኖት። ሌላ በዲሞክራሲያዊ ሂዶች ስትሄድ ከእነዚህ ከፍተኛ ወይም ደግሞ ትላልቅ እሺዎች ውጭ የሆኑ ከእነሱ በታች ያሉት የተለያዩ ችግሮች ወይ የተለያዩ ልዩነቶች ሊኖሩ ይችላሉ። በብዛት ግን አብዛኛው የሀገሪቱ ብሔር ብሄረሰቦችና ና የሀገሪቷ ሃይማኖቶች ወይም ደግሞ የተለያየ የህብረተሰብ ክፍሎች ይህንን ተቀባይነት አላቸው፣ ገቢ ሀሳብ ሆነዋል ማለት ነው። ስለዚህ ያኛው የጠፋውን ወይ የወደቀውን የተሸነፈውን ስርዓት መልስ አለው እያለ እየታገለ ያለው ሀይል ሪያሊቲውን ለመቀበል ያለበት፣ ኢሉዥን ውስጥ መኖር የለበት። አሸናፊ ሀሳብ ይህንን ሀሳብ ሆኖ ተፈጥሯል። ወደዚህ ሀሳብ ነው መምጣት መቻል። ሀገራችን ሽግግር ውስጥ ነው ያለችው። አሁን እንደምንለው ልማታዊ ዲሞክራሲያዊ ሀገር ሆና አትቀጥልም ትራንስፎርሞሽን ነው። ሲረጋገጥ ሳል ዴሞክራሲ ወይም ደግሞ ሊበራል ዴሞክራሲ ትሆናለች። እዛ እስክንሄድ ድረስ ያለንን የሀገራችን ችግር ለመፍታት የሚያስችለን ጉዞ ማፋጠንና መተጋገድ ነው ያለብን። መንግስት ዋነኛ ሚና ይጫወታል። ተቃዋሚዎች ደግሞ ለሀገሪቱ በጎ ከሚያስቡ ሀይሎች ጋር መልካም የክርክር ሀሳቦቻችሁን ግራና ቀኝ አድማጮች የሚከታተሏቸው በየበኩላቸው የሚነጋገሩባቸው እንደሚሆኑ ተስፋ አድርጋለሁ። አቶ ፈቃደ፣ አቶ ማህሪ ጠንከር ያለ ትችት ባቀረቡበት ህወሀት በበላይነት ገኑ ሁሉም ፈጣሪ ስለሆነ ነው ያሉበትን ማስረጃ አለ ብለዋል። በእሱ እንቋጭ ባጭሩ። አዎ ይሄ እኔ የምለው ብቻ አይደለም። በአደባባይ ኢትዮጵያ ውስጥ የፖለቲካ ስልጣንን የሚወስኑትን ሀይሎች በተለይ ሚሊተሪውን የደህንነቱን ተቋም በተለይም ሚሊተሪውን የሚቆጣጠሩት የቲፒኤልኤፍ አባል የነበሩ ናቸው። የምናየውን መረጃ የሚያሳየው ይሄን ይሄንን ነው። ይሄ ለእኔ የእኩልነትን ምልክት አይደለም። መጀመሪያ ላይ ይገባኛል ደርግ በተወገደበት ሰሞን እና ከዛ ባሉት ጥቂት አመታት ውስጥ ከዛ በኋላ አሁን ሀያ አምስት አመት ከሞላ በኋላ እንደዚህ አይነት የብሄረሰብ ኮምፖዚሽን ባለበት የፓወር ማዕከሎች በሆኑት ቦታዎች ይቅርታ አዲ ላይ መሪት ነው ዝም ብሎ የሚመጣ አይደለም። መሪት ነው የሚመጣው። አሁን ጀነራል ይችላል ወላይ ላይ ከማን ከዜሮ ተነስተህ ጀነራል ባንድ ቀን ማድረግ አትችልም። በሃያ አምስት ዓመት ጀነራል የወላይታ የኦሮሞ ወይም የአማራ ማፍራት ያቅታል? ቢያንስ ቢያንስ ለባላንስ የሚሆን እያልኩት እኮ ነው። አሁን ያንን ለማፍራት አሁን በተለይ እሱ ማየት ያልፈለጉት አንድ አለ ትፔል ኤፍ ህገ መንግስት ከጸደቀ በኋላ የብሔር ተዋጽኦ ለማለት ኮሎኔሌች የነበሩ ጀኔራሎች የነበሩ የብሄር ተዋጽኦ ለማድረግ ተብሎ እኮ ማርጋቸው የተቀነሳል። በጣም ሰላሳ አምስት ሺህ በላይ ቲፒኤልኤፍ ወንድም፣ አንተ አካዴሚክ ተቋም ውስጥ ወደ ህዝቡን እኮ መልሷቸዋል። አካዴሚክ ተቋም ውስጥ ያለህ ሰው መሆንክን ነው የሰማሁት። መምህር ነህ። መምህር መዋሸት አይችልም። እኔም አካዴሚክ ተቋም ውስጥ ነው ያለሁት። እኔ እየዋሸሁ አይደለም። እኔ የሚሰራው መረጃ ዴታ፣ ያንንም ማየት አለብዎት። ያንን ብቻ አይደለም ቲፒኤልኤፍ በሰራዊቱ ላይ የወሰደው እርምጃም ማስታወስ አለ። ይስጣቸው እድል አቶ መሐሪ አምስት ሺ ልምድ ያላቸው ሰራዊቶች ነው የተበተኑት። እሺ አሁን እሱም ሆኖ አሁን ባለንበት ሰዓት ያለ የኢትዮጵያ የፖለቲካ ፓወር ማዕከል ቅድም እንደምትለው የብሄረሰቦችን እኩልነት ለማስፈን በሚለው በዛ መስመር የተቃኘ አለመሆኑን የሚያሳይ መረጃ በየቀኑ አያለው። መንግስት የማይክደው መረጃ ይሄንን እንደሌለ ቁጥር ከሆነ የምትለኝ፣ ወይም ይሄ ጥላቻ ነው ወይም ምንድን ነው ይሄ ጤነኛ አይደለም፣ ለሀገራችን አይበጅም። ብዙዎች ኮምፕሌን የሚያደርጉት እንዲያውም ብዙ ከተቃዋሚ አካባቢ የምንሰማው ይሄንን ነው። ቲፒኤልኤፍ ዶሚኔት ዶናል ሀገሩ ከሚያቀርቡት መረጃ አንዱ ደህንነትና ሚሊተሪ የኢኮኖሚ ተቋማት ራሱ ቲፒኤልኤፍ ያለው የኢንቨስትመንት ብዛት ከህገ መንግስት ውጭ የሆነ ከጅምላስ ከችርቻሮ በኢትዮጵያ መከላከያ ሰራዊት ያለው የትግራይ ተወላጆች ኮምፖዚሽን ቁጥር አለ። ኮሎኔሎች በሻለቃ ማዕረግ በሻ አመራር ላይ ያሉት ምልክ ውሳኔ የሚሰጠው ሰው ማን ነው ነው? ቁልፍ ቁልፍ ውሳኔ ሰጭ ቦታዎች ላይ ያሉት የኢትዮጵያም ውስጥ ከመጣው ብዙ ዘመን ነው ያለኝ የማነበው የማየው መረጃ ነው ይህንንም የተሳሳተ መረጃ ነው እያነበብክ ያለው የምትለይ ከሆነ ሚዛን ነው እንጂ ነው እያልኩ አይደለም። የሚታይ ነው። መልካም አመሰግናለሁ። እንግዶቼ ጠበቅ ብሎ የጀመረው ክርክር ሌሎችንም በሚጋብዝ መልኩ ቀጥሏል። ግራና ቀኝ ክርክራችን የምትከታተሉ አድማጮችም ዘንድ ክርክሩ ከዚህም ውጭ ይቀጥላል። አድማጮቻችን በአነጋጋሪ ውረሰ ጉዳይ ዙሪያ በየቤታችሁ በያላችሁበት የምትለዋውጧቸውን ሀሳቦች ለዜጎች እኩል የተሻለ እድል በሚሰጡና የህብረተሰብን የኑሮ ደረጃ ለማሻሻል በሚያግዙ መንፈስ ብታደርሱን እናስተናግዳለን። ሀገሪቱ ለሚመጡ ለውጦች የተቃዋሚ ኃይሎች ሚና ምንድን ነውና ምንስ ሊሆን ይገባዋል? በሚቀጥለው ክንብር የምንመለስበት አብይ ችብናል። አሁኑ ግን በወቅታዊ የኢትዮጵያ ጉዳዮች ዙሪያ ያተኮረው ክርክር እዚህ ላይ ይገታል። እንግዶቼ አቶ መሀሪ ዮሐንስ በመቀለ ዩኒቨርሲቲ የፖለቲካ ሳይንስና የስትራቴጂካዊ ጥናቶች ትምህርት ክፍል መምህር፣ የኢህአዴግን ፖሊሲዎች በመከላከል አቶ ፈቃደ ሸዋቀና በዚህ በዩናይት ስቴትስ የብሔራዊ ጤና ምርምር ተቋም በጥናት ስራ የተሰማሩ፣ በኢትዮጵያ ጉዳዮች በመጽሐፍ ይታወቃሉ ገዢው ፓርቲ የሚያራምዳቸውን እና አልሰሩም ያሏቸውን ፖሊሶች በመቃወም ተከራክራችኋል። ለሰዓታቸው አመሰግናለሁ። ጊዜ ጌርሰሚ በጣም አመሰግናለሁ። አመሰግናለሁ። አቶ ማሪ ደህና ይሁኑ፣ አቶ ፈቃደ